ትኩረት በአፍሪካ ። ሰላም ጤና ይስጥልን አድማጮቻችን። በዛሬው የትኩረት ለአፍሪካ ዝግጅታችን የአፍሪቃን የኢንተርኔት ነፃነትና የደቡብ አፍሪካ የራግቢ ድል በሀገሪቱ ዜጎች ላይ በፈጠረው የአንድነት መንፈስ ላይ ያተኩራል። አብራችሁን ቆዩ። ፍሪደም ሀውስ የተሰኘው ዓለም አቀፍ ተቋም ሰሞኑን ባወጣው ዓመታዊ ዘገባ የ65 ሀገሮችን የኢንተርኔት አጠቃቀም ነጻነት ገምግሟል። ከእነዚህም ውስጥ ኢትዮጵያን ጨምሮ 16 ሀገራት መሻሻል የታየባቸው ሲሆን በ33ቱ ሀገራት ግን የኢንተርኔት ነጻነት በከፍተኛ ሁኔታ ማሽቆልቆሉን ገልጿል። ከአፍሪቃ ሀገራት መካከል ሱዳንና ዝምባብዌ በከፍተኛ ደረጃ የኢንተርኔት ነጻነት ችግር ያለባቸው ሀገሮች መሆናቸውን ዘገባው አመልክቷል። የዚምባብዌው ጦማሪ ሙኒያ ብሎጎ ይህንን ያረጋግጣል። ብሎጎ እንደሚለው የኢንተርኔት ነጻነት በደቡባዊ የአፍሪካ ሀገሮች ቀስ በቀስ እያሽቆለቆለ ነው። የከተማ ባህልና የሲቪል መብቶች ድርጅት ፕሮግራም ዋና ስራ አስኪያጅ ቦሎጎ ለዶ ዶች በለ እንደገለጸው በሀገሩ ዚምባብዌ የኢንተርኔት መዘጋቱ የተጀመረው በጥር ወር ለጥቂት ቀናት ብቻ ነበር። ከዛ ግን ዘዴው ተቀየረና ከበይነመረብ አንቂዎች እስከ ኮሜዳኖች ድረስ የተለያዩ ድምፆችን ማፈን ተሞክረ ይላል። እንደ ጦማሪ የኢንተርኔት ማስፈራሪያና ዛቻ ይደርስበት እንደነበረ የሚገልጸው ብሎጎ ይህ ችግር ከጊዜ ወደ ጊዜ እያደገ መምጣቱን ተናግሯል። በ2017 አንድ የማህበራዊ መገናኛ አውታር ባልደረባችን አንዱ የማህበራዊ መገናኛ ብዙሀንን በመጠቀም በህጋዊ መንገድ የተመረጠ መንግስትን ለመጣል ሙከራ ማድረግ በሚል ክስ በቁጥጥር ስር ውሎ ለአምስት ቀናት በከፍተኛ ጥበቃ ባለበት እስር ቤት ታስሮ ነበር። ፍሪደም ሀውስ በዘንድሮው የ2019 ዘገባው መንግስታት የዜጎቻቸውን ተቃውሞ ለማፈን ወደ ማህበራዊ መገናኛ ዘዴዎች መዞራቸውን ገልጿል። በእነዚህ የመገናኛ ብዙሀን አውታሮች የሚደረገው ክትትል በየበይነመረቦቹ የሚደረጉ ማህበራዊ ንቅናቄዎችን አደጋ ላይ ይጥላል ሲል አስጠንቅቋል። በፍሪደም ሀውስ ከሰሃራ በታች ያሉ የአፍሪካ ሀገሮች የኢንተርኔት ነጻነት ባለሙያ የሆኑት ኢዛቤል ሊንዝል እንደሚሉት ይህ ችግር ከሰሃራ በታች ባሉ የአፍሪካ ሀገሮች የሚታይ ይህ ብዙውን ጊዜ ሰው ሰራሽ ብልሃቶችን መጠቀምን ያጠቃልላል እና በብዙ ጉዳዮች ላይ የደህንነት ኤጀንሲዎች በማህበራዊ መገናኛ ብዙሀን ላይ የጅምላ ክትትል ያደርጋሉ። ይህንን በኬንያ፣ በደቡብ አፍሪቃን፣ አንጎላን፣ ናይጄሪያንና ዩጋንዳን በመሳሰሉ የአፍሪቃ ሀገራት አይተናል። እንደ ዚምባብዌ ያሉ የአፍሪካ ሀገራት መንግስታት ዜጎች በበይነ መረብ የሚያደርጉትን እንቅስቃሴ ለመከታተል የሚያስችላቸው ሕጎች አውጥተዋል። የዲጂታል መብቶችና ደህንነት ጥበቃ አሰልጣኝ የሆኑት ናታሻ ሙሶንዞ እንደሚሉት ከሕጉ በተጨማሪ መንግስት የራሱን አጀንዳ የሚያስተዋውቅና በኢንተርኔት ላይ የተንሸራሸሩ አስተያየቶችንና የተቃዋሚዎችን ሀሳብ ለማጥፋት የማህበራዊ መገናኛ ብዙሀንን ይጠቀማል። ራሳቸውን ባርካሽ ብለው የሚጠሩ የትዊተር ተጠቃሚ ቡድኖች አሉ። ይህም ባሸና ቋንቋ ማጥፋት ማለት ነው። አዲሱ ፕሬዝዳንት ኤመርሰን ምንጋጋዋ ለደጋፊዎቻቸው ይደውሉና ወደ ሻርካሽ ይልኳቸዋል። ድንገት በድረ ገጽ አዲስ ትክክለኛ ስምና እውነተኛ ገጽታ የሌላቸው ሌሎችን ኢላማ ያደረጉ አድራሻዎች ይከፍታሉ። እናም እንዲህ አይነት አዝማሚያዎችን እያየን ነው። ሌላኛዋ በፍሪደም ሀውስ ዘገባ በኢንተርኔት ማሽቆልቆል የተጠቀሰችው አፍሪካዊት ሀገር ሱዳን ስትሆን በሱዳን የቀድሞ ፕሬዚዳንት ኦማር አልበሽር ከስልጣን እንዲወርዱ የማህበራዊ መገናኛ ብዙሀን አውታሮች ትልቅ ሚና ነበራቸው። የዶች የበለ ባልደረባ ሳንሶኒ ኦስማን እንደሚለው ፌስቡክ፣ ትዊተር እና ዋትሳፕን የመሳሰሉ የማህበራዊ መገናኛ ዘዴዎች ባይኖሩ ኖሮ የሱዳን አብዮት አይታሰብም ነበር ይላል። ያም ሆኖ በአሁኑ ወቅት ኔትፍሊክስ፣ ፔፓል እና አዶቤን የመሳሰሉት የመረጃ መረቦች አሁንም ችግር ላይ መሆናቸውን ገልጿል። በዘንድሮ የፍሪደም ሀውስ ጥናት መሰረት ከፍተኛ መሻሻል አሳይታለች የተባለችው ሀገር ኢትዮጵያ ናት። ሀገሪቱ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ወዲህ ተግባራዊ ማድረግ በጀመሩት የለውጥ አጀንዳ ተከትሎ መሻሻሎች መታየታቸውን የተቋሙ ሪፖርት ጠቅሷል። ያም ሆኖ የኢንተርኔት አገልግሎት በየጊዜው መቋረጡን አሁንም እንደቀጠለ ሪፖርቱ ጠቁሟል። ሆኖም ቀደም ሲል በመላ ሀገሪቱ ይደረግ ከነበረው የኢንተርኔት መዝጋት ጋር ሲነጻጸር የአሁኑ ጊዜያዊና የተወሰኑ ቦታዎችን የሸፈነ ነው ብሏል። የመረጃ ነጻነት ባለሙያዋ ሊንዘር እንደሚሉት በሀገራት የኢንተርኔት ነጻነት እንዲኖር ለማድረግ መንግስት፣ የቴክኖሎጂ ኩባንያዎች፣ የሲቪል ማህበራትና ሌሎች የሚመለከታቸው አካላት መስራት አለባቸው። ያም ሆኖ በምርጫ ወቅት ህጎችን ተፈጻሚ ለማድረግና የማናገር ነጻነትን ለመጠበቅ መንግስታት ቁልፍ ሚና ይኖራቸዋል ብለዋል። እንደ ሌንዘር ገለጻ የሲቪል ማህበራትም መንግስት እነዚህን ህጎች እንዲያወጣና ግንዛቤን እንዲያሰፋ ግፊት በማድረግ ሊያግዙ ይችላሉ። የደቡብ አፍሪካ ብሔራዊ ቡድን ስፕሪንግ ቦክስ ሶስተኛውን የዓለም ራግቢ ውድድር ያለፈው እሁድ አሸንፎ የዋንጫ ባለቤት ሆኗል። ቡድኑ የብሪታንያ ባላጋራውን አሸንፎ ያለፈው ማክሰኞ ሀገሩ ሲገባ በሀገሪቱ የሚገኙ ጥቁሮች፣ ነጮች፣ ህንዶችና ክልሶች ኦሊቨር ታምቦ ዓለም አቀፍ አውሮፕላን ጣቢያ ድረስ ሄደው በአንድነትና በደስታ ተቀብለውታል። በህብረትም ስለ ሀገራቸው ዘምረዋል በዚህ የተነሳ የቡድኑ ድል በሀገሬው ህዝብ ዘንድ አንድነት መፍጠሩም እየተነገረ ነው የቡድኑ አሰልጣኝ ሲያ ኮሊሲ ድሉ የተገኘው በአንድነትና ጠንክሮ መስራት መሆኑን ለደቡብ አፍሪካውያን ለመመስከር ጊዜ አላጠፎም ነበር ብዙ ተግዳሮቶች አጋጥመውናል። እናም ሁል ጊዜ በአንድ ላይ ሆነን ይህንን ለማለፍ የሚያስችል መንገድ እናገኛለን። በዚያን ጊዜ በአንድ ላይ ሆነን ለአንድ ነገር መታገል ጀመርን። ልናሸንፍ እንደምንችል እናውቅ ነበረ። ስለ እያንዳንዱ ጨዋታ መታገል ነበረብን። ስለዚህ የምንችለውን ሁሉ አደረግን። የስፕሪንግ ቦክስ ደጋፊ የሆኑት ማማሉ ማካ የአሰልጣኙ ሲያኮሊሲን ሀሳብ ይጋራሉ። ቦክስ ለደቡብ አፍሪቃውያን በስራው እንኮራለን። ምክንያቱም ምናልባት የበለጠ አንድ እንሆናለን። ፍቅር አሳይተውናል። እርስ በራሳችን እንዋደዳለን። የበለጠ እንድንኮራ ካደረጉን ነገሮች ደግሞ የቡድኑ አምበል ጥቁር ነው። ያንን የበለጠ ወደነዋል። በሀገሪቱ የሚታተም አንድ ጋዜጣ ሰሞኑን እንደጻፈው ድሉ የፈጠረው አንድነት ልክ እንደ በዓል ችግሮቻችንን አስረስቶናል ብሏል። ቡድኑ በጎርጎረሳውያኑ 1995 ዓ ም ለመጀመሪያ ጊዜ የዓለም ዋንጫን ሲያሸንፍ ሀገሪቱ ከአፓርታይድ ተጽዕኖ ገና መላቀቋ ስለነበር በቡድኑ ውስጥ የነበረው አንድ ጥቁር ተጫዋች ብቻ ነበር። በ2019 ሀገሪቱ የኢኮኖሚ ቀውስን፣ ከፍተኛ የስራ አጥነት ችግርን፣ ሙስናን፣ የመጤጠል ጥቃትን የመሳሰሉ ተግዳሮቶች ገጥመዋታል። እነዚህና ሌሎች ተግዳሮቶች አሁንም አሉ። ሆኖም የደቡብ አፍሪካ ተወላጅ የሆኑት ዴቪድ ሆግን እንደሚሉት በቡድን ውስጥ በነበሩት በአስራ ሶስቱ ጥቁርና ነጭ ተጫዋቾች መካከል የነበረው ትብብር የሀገሪቱን ችግር እንዴት መፍታት እንደሚቻል ፍንጭ ሰጠ ነበር። እኛ ደቡብ አፍሪቃውያን ቀስተ ዳመናዎቹ ህዝቦች እንደምታዩት በጣም ኮርተናል፣ በጣም ተደስተናል። በዚህ የአንድነት መንፈስ ከፊታችን ብሩህ የተስፋ ዓመት ይጠብቀናል። ብዙ ችግሮች ቢኖሩብንም እነሱን ለመቋቋም ደፋርና ዝግጁ ነን። ብዙ ደቡብ አፍሪካውያን እንደሚሉት አምስት ተጫዋቾቻቸውና የቡድኑ አንበል ጥቁር የሆኑበት ቡድን ዋንጫውን ወደ ሀገሩ ማምጣቱ የሚያጽናና ነው። ሜልትዋተር የተባለ የመገናኛ ብዙሃን የመረጃ ድርጅት ተመራማሪ ሲፎ ሄላ እንደሚሉት ስፕሪንግ ቦክስ ደቡብ አፍሪካውያን አንድነታቸውን የማጠናከር ፍላጎት እንዳሳደረባቸው በማህበራዊ መገናኛ አውታሮች የተደረጉ ውይይቶች ማሳየታቸውን ገልጸዋል። የሀገሪቱ የስፖርት ሚኒስትር ናቲ ማቲሃም በበኩላቸው የተከፋፈሉ ደቡብ አፍሪቃውያን ከቡድኑ ድል ሊማሩ እንደሚገባ አስረድተዋል። ድል አድራጊውን የራግቢ ቡድናቸውን በደስታ የተቀበሉ ደቡብ አፍሪቃውያን በሰላም በአንድነትና በፍቅር መንፈስ አብረው ዘምረዋል። የተገኘውን ድል ለመዘከርም በሀገሪቱ የተለያዩ ከተሞች አብረው ተጉዘዋል። ይህ የአንድነት መንፈስ ከድሉ ክብረ በዓል የሚሻገር መሆኑን ግን ወደፊት የሚታይ ይሆናል። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ፀሐይ ጫንነኝ፣ መልካም ጊዜ